Voice of America የአማራ ሕዝብ አሁን ካለበት ችግር መውጣት የሚችለው የፖለቲካ መሪዎችና የማህበረሰብ አንቂዎች በጋራ ሲሰሩ ነው ሲሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን ተናገሩ። ጉባኤ አማራ የተሰኘ ስብሰባ በባህር ዳር ተጀምሯል። ለዝርዝሩ አስቴር ምስጋናው የጋራ ራዕይና ግብ ለአማራ ህዝብ በሚል መሪ ቃል የሚካሄደው ጉባኤ አማራ የተሰኘ ስብሰባ ዛሬ በባህር ዳር ከተማ እየተካሄደ ነው። በጉባኤው ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የገዢው ፓርቲ ከፍተኛ ባለስልጣናት ባለስልጣናትና ከገዢው ፓርቲ በተቃራኒ ጎራ የተሰለፉ የተቃዋሚ ፓርቲ መሪዎች፣ ታስረው የተፈቱ የፓርቲ አመራሮች፣ ምሁራን እንዲሁም ከውጭ ሀገር ጥሪ የተደረገላቸው የክልሉ ተወላጆች እየተሳተፉ ይገኛል። በዚህ ጉባኤ ላይ የመክፈቻ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ደመቀ መኮንን የአማራ ሕዝብ አሁን ካለበት ውስብስብ ችግር የሚወጣው የፖለቲካ ፓርቲዎችና የማህበረሰብ አንቂዎች በማስተዋል እና በተቆርቋሪነት ሲሰሩ ነው ብለዋል። ዜጎች ያለ ስጋት የሚኖርባትና ለሁሉም የተመቸች ሀገር ለመገንባት የአብሮነት ካባ ተላብሰን በፍትሕና በእውነት አደባባይ መቆም አለበት። እዚያ ያለን ታዳሚዎች ከኔ ጀምሮ አመራሩ ሁሉም መለስተኛ ችግሮች በቀላሉ ተሻግረን ወደ ትልቁ ወደ ከፍታው መዝለቅ እንችላለን። የጥፋት መንገዶች አገርን ይጎዳሉ፣ ክልልን ይጎዳሉ፣ የህዝብን ታሪክ ያጠለሻሉ። ከምንም በላይ እኛ ዘዋሪዎቹ ምንም አንሆንም። ድሆች ይሞታሉ፣ ድሆች በእጅጉ ብዙ ዋጋ ይከፍላሉ። ከዚህ የሚያወጣ ህሊና ከዚያ የሚያወጣ ኃላፊነት መውሰድ አለብን። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ የአማራን ህዝብ ጥያቄ ለመመለስ እና ሀገራዊ አንድነቱን ለማምጣት በዚህ ጉባኤ የተወያዩ ምሁራንና የፖለቲካ ፓርቲዎች የሚደርሱበትን ሀሳብ ለመተግበር ዝግጁ መሆናቸውን ገልጸዋል። በውስጡን በውጭን ትልቅ ፈተና ትልቅ ችግር እያስተናገድ እንገኛለን። ይሄ ጉባኤ የሚወስነውንና የጋራ መግባባት የሚደርስበትን ሁሉ ለመቀበል የክልሉ መንግስት ዝግጁ ነው። ፓርቲያችንም ዝግጁ ነው። ምክንያቱም ሁላችንም አማራዎች ነው። የፖለቲካ አመራሩ ከሴራ እና ከመጠላለፍ ወጥቶ በአንድ በሚያደርጋቸው ጉዳዮች በጋራ እንዲሰሩ የማቀራረብ ስራ ለመስራት ታስቦ ነው ይህ ጉባኤ የተዘጋጀው። ያሉት ደግሞ የአማራ መማክርት ጉባኤ የቦርድ አባል ዶክተር ዳዊት መኮንን ናቸው። በፖለቲካ ውስጥ እየተሳተፉ ያሉ የተለያዩ ከፈረጃ ከስበስ ፍትጊያ እና ከሚና መጋጨት እና መደባለቅ መጥራት አለበት። የተለያዩ አክተሮች አሉ። ሮል ኮንፍሊክት ያለ፣ ሮል ኮንፊዥን ያለ፣ ያንን ማጥራት መቻል አለ። የአማራ ሕዝብ መሰረታዊ አጀንዳዎችና የትግል ስትራቴጂ ተግዳሮቶችና የመፍትሄ አቅጣጫዎች በሚል ርዕስ መነሻ ሀሳብ ቀርቦ ከተሳታፊዎች ጋር ውይይት እየተካሄደበት ይገኛል። ጉባኤውን ያዘጋጁት የአማራ ምሁራን መማክርት ጉባኤ፣ የአማራ ክልል ብልጽግና ፓርቲ፣ የአማራ ብሔራዊ ንቅናቄ አብን፣ የአማራ ብሔራዊ ራዕይ ግንባር እና ሌሎች የህብረተሰብ ክፍሎች መሆናቸው ተገልጿል። ጉባኤው በነገ ዕለት ቀጥሎ እንደሚውል ከአስተባባሪዎች ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።